የትግራይ ተፈናቃዮች ከሰኔ ሰላሳ ቀን በፊት ወደ ቀያችን መልሱን ሲሉ ዳግም ጥሪ አሰምተዋል። በትግራይ ክልል የተለያዩ ስፍራዎች የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ የጠየቁበትን ሰላማዊ ሰልፍ ትላንት እሁድ ነው ያካሄዱት። በመቀሌ ከተማ ለሰልፍ የወጡ በሺዎች የሚቆጠሩ ተፈናቃዮች መንግስት ቃል በገባው መሰረት ከሰኔ ሰላሳ ቀን በፊት ወደ ቀያቸው ይመልሰን ሲሉ መጠየቃቸውን የጠቀሰው የመቀሌ ዘጋቢያችን ሙሉጌታ አስፋሀ አክሎም ተፈናቃዮቹ በተደጋጋሚ ሰልፍ መውጣታቸውን ያወሱት የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ የአሁኑ ሰልፍ የመጨረሻ ይሆናል ማለታቸውን ዘግቧል። የጸጥታ ችግር በሌለበት ሁኔታ ተፈናቃዮች ወደ ቀያቸው በሚመለሱበት መንገድ ላይ እንደሚሰሩም የክልሉ ፕሬዝዳንት መናገራቸውን ጠቅሷል ሙልጌታ አጽበሀ። በመቀለ ከተማ የተካሄደውን ሰልፍ ካስተባበሩት አንዱ አቶ አሸብር ሀገዞም ከማይ ካድራ ከተማ መፈናቀላቸው ገልጸው ክረምት እየገባ በመሆኑ በማዕከላት የተጠለሉ ተፈናቃዮች በከፍተኛ ችግር ውስጥ እንደሚገኙ አመልክተዋል። ተፈናቃዩ እንዲመለስ ሰርተውን ወደ መረቦት ለመመለስ ነው ሰልፍ የወጣው። ለስነ ሰላሳ ተስፋ ተሰጥቶ ነበር። እስከ ለስነ ሰላሳ ደግሞ ምንም በጊዜያዊ መንግስት ይሁን ግባርስና ድርጅቶች ይሁን አለም አቀፍ አስተባባሪዎች ይሁን ምንም የተጀመረ ነገር የለም። ግን ምንም እንቅስቃሴ ስለለ ነው ሰልፍ የወጣ ነው። ከቃፍታ ሁመራ ወረዳ ተፈናቅለው በመቀለ ከተማ የተፈናቃዮች ማዕከል ለረዥም ጊዜያት በችግር ተጠልለው እንደሚገኙ የተናገሩት የሰልፉ ተሳታፊ ወይዘሮ ህይወት አብርሃ በበኩላቸው ወደ ቀያቸው ለመመለስ በተደጋጋሚ ሰልፍ ቢጠይቁም ምላሽ እንዳላገኙ አስረድተዋል። ሞልስና ዝብል ሰልፍ ኢዳወሴና ሰምዕና ራሳችን ጥረን ግረን እንድንበላ ወደ ቤታችን መልሱን ለማለት በተደጋጋሚ ሰልፍ ብንወጣም የሚሰማን አጥተናል። ከፍቶናል። መንግስት በጦርነት ሳይሆን በሰላም ወደ ቀያችን ይመልሰን። ህግ አስከባሪዎች ነን የሚሉ ከሌላ አካባቢ መጥተው በቤቴ እየኖሩበት እንዳለ በስልክ ተነግሮኛል። ንብረታችን ተጭኖ ተወስዷል። ወደ መኖሪያ ቤቴ በኃይል ገብተው እየኖሩ ያሉት ከቤቴ ይውጡልኝ። ሌላው የሰልፉ ተሳታፊ አቶ ሀፍቱ ሀድሽ ተፈናቃዮች እስከ ሰኔ ሰላሳ ቀን ለመመለስ የተገባው ቃል እንዲተገበር ጠይቀዋል። ሰልፊ ለውፅና ሐዚ ምክንያት ውዕል ብቶሪያ በአግባቡ ይተግበር እዩ። በሰልፋችን የጠየቅነው የሰላም ስምምነቱ ይተግበር ቃል በተገባልን መሰረት ከሰኔ ሰላሳ ቀን በፊት ወደ ቀያችን መልሱን በማለት ነው። በቀያችን አርሰንም ይሁን ነግደን ራሳችንን በማስተዳደር ከእርዳታ ጠባቂነት መላቀቅ እንፈልጋለን። እንዲህ ሰልፍ ስንወጣ መፍትሄ የምናገኝ እየመሰለን በተወሰነ መልኩ እፎይታ እናገኛለን። ለሰልፈኞቹ መልስ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ከሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳደራቸውና የፌዴራሉ መንግስት፣ እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የትላንቱ የተፈናቃዮች ሰልፍም የመጨረሻ ይሆናል ብለዋል። ብናዘ እምነትና የመጨረሻ ሰልፉ እንደ እኔ እምነት የአሁኑ ሰልፍ የመጨረሻው ሰልፍ ነው። ጉዳዩ በሰላምና ዘላቂነት እንዲያልቅ ከተፈለገ በራያ በጸለምቲና በምዕራብ ትግራይ የሚኖረውና ተፈናቃዩ ሕዝባችን በሚመለስበት ጊዜ ለሌላ ግጭትና ግርግር ሊዳረግ የሚችል ተንኮል አስወግደን መሆን ይኖርበታል ፕሬዚደንቱ ተፈናቃዮቹ በአጭር ጊዜ መመለስ እንደሚጀመር አስታውቀዋል የምዕራብ ትግራይ ተፈናቃዮችን ከራያና ከጸለምቲ አካባቢዎች ተሞክሮ በመውሰድ የምዕራብ ትግራይ ተፈናቃዮችን በአጭር ጊዜ መመለስ እንጀምራለን በአካባቢዎቹ ቤታቸውን የተነጠቁ ሰዎችን ከመለየት ጀምሮ በአጠቃላይ ዘላቂ ሰላምን በሚያመጣ መልኩ ችግሩን ለመፍታት በሚያስችል መንገድ ለመፈጸም ከፌዴራሉ መንግስት ጋር መግባባትና ስምምነት አለን። በአማራ ክልል መንግስት በኩል ሂደቱን የማጓተት አዝማሚያ ነበር። አሁን ግን በኃይል የሚያዝ መሬት እንደሌለና ቦታውን ይዘህም ለብዙ ጊዜ መቆየት እንደማይቻል የመረዳት ዝንባሌ አለ። በሺ የሚቆጠሩ ተፈናቃዮች በተሳተፉበት በዚሁ የመቀለ ከተማ ሰልፍ የፕሪቶሪያ የሰላም ስምምነት በመልአት ይተግበር ቃል በተገባው መሰረት ከሰኔ 30 በፊት ወደ ቀያችን መልሱን፣ ቤታችንና የእርሻ ቦታችንን የያዙ ሰዎች ይልቀቁ፣ የትግራይ የወሰን አስተዳደር ይመለስ የሚሉ መፈክሮች ተስተጋብተዋል። አዲግራት፣ አብይ አዲ፣ አድዋ፣ አክሱም፣ ሽረ እንዳስላሴና ሸራ ተራሮ ትናንት እሁድ ተመሳሳይ ሰልፍ የተካሄደባቸው ከተሞች ናቸው። በሌላ በኩል በየአመቱ ሰኔ 15 ቀን በክልሉ የሚከበረው የትግራይ ሰማዕታት ቀን ከትናንት በስቲያ ቅዳሜ በመቅለ የሰማዕታት ሐውልት ጉንጉን አበባ በማኖርና ጧፍ በማብራት ተዘክሯል። በዝክረ ሰማዕታቱ ላይ የተናገሩት የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ሰማዕታትን ማስታወስ ማለት ለትግራይ ህዝብ ህልውና መስራት ማለት እንጂ ለስልጣንና ለሀብት መስገብገብ ማለት አይደለም ብለዋል። በአሁኑ ጊዜ በጦርነት የተፈናቀለው ህዝብ በመከራ ላይ እንዳለና በክልሉ ያልተለመዱ የሰዎች እገታና የግድያ ወንጀሎች እየተፈጸሙ መሆናቸው በንግግራቸው ላይ ያነሱት አቶ ጌታቸው በአንጻሩ ለህዝብ ጸጥታዊ ጉዳዮች ትኩረት ከመስጠት ይልቅ አመራሩ በውስጥ ሽኩቻና የግል ጉዳይ ተጠምደዋል በማለት ተችተዋል። ይህ መቀየር አለበት ሲሉም አሳስበዋል። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለም